ከማይግሬሽን ፖሊሲ ኢንስቲትዩት የሚወጡ መረጃዎች እንደሚጠቁሙት ካለፉት 15 ዓመታት ወዲህ ወደ ዩናይትድ ስቴትስ ከሚሰደዱ ኢትዮጵያውያን መካከል 86 በመቶ የሚሆኑት እድሜያቸው ከ37 ዓመት በታች ነው። ከእነዚህ ውስጥ 60 በመቶ የሚሆኑት የሁለተኛ ደረጃ ትምህርታቸውን አጠናቋል። ከ25 በመቶ በላይ የሚሆኑት ደግሞ የመጀመሪያ ዲግሪ አሊያም ከዚያ በላይ የትምህርት ደረጃ ያላቸው ናቸው። በዩናይትድ ስቴትስ ከሚገኙ የሌሎች ሀገራት ዜጎች አንጻር ከኤልሳልቫዶር ሜክሲኮና ከየቲ ዜጎች ቀጥሎ ዝቅተኛ አማካኝ የአመት ገቢ ያላቸው ኢትዮጵያውያን ስደተኞች ናቸው። አማካኝ አመታዊ ገቢያቸው ወደ 37000 ዶላር ገደማ ተመዝግቧል። የወጣት ኢትዮጵያውያን ባለሙያዎች ወይም ያንግ ኢትዮጵያን ፕሮፌሽናልስ ማህበር በዋሽንግተን ዲሲ አካባቢ ይህን እውነታ ለመቀየር በመስራት ላይ ይገኛል። በአሜሪካ ዩኒቨርሲቲዎች ውስጥ ተምረው የወጡም ይሁን በኢትዮጵያ ከፍተኛ ትምህርታቸውን የተከታተሉ ወጣቶች በአሜሪካ የስራ ገበያ ውስጥ ገብተው ተወዳዳሪ እንዲሆኑ እንዲሆኑ እገዛ ያደርጋል። የማህበሩ ሊቀመንበርና መስራች የሆነው ወጣት መስፍን ጌታነ ማህበሩ የተመሰረተበትን ምክንያት ይገልጻል። ስንመጣ ብዙዎቻችን ተደነባብረን ነው። ሁሉን ነገር ግልጽ እስከሚሆን ልን ጊዜ ወስዶብናል። እሱን ለመቀየር ነው። እስከዛሬ ያለው ነገር ጥሩ ቤተሰብ ካለ፣ ስለ ሀገሩ ሲስተም በደንብ የሚያውቅ ቤተሰብ ካለ ወይም ጓደኛ ካሉህ ነው ብዙ ጊዜ የተሳካ ህይወት ሊኖርህ የሚችለው። ያለዚያ በራስህ ስትለው ብዙ ጊዜ ከባድም ሊሆን ይችላል፣ ላትድርስም ትችላለ። ዝግጅት ከመጣ በኋላ ከልምዳቸው ተነስተው ጥሩ ቦታ የደረሱ ሰዎች አሉን። ስለዚህ እነዚህ ሰዎች እያንዳንዱ ነገር ሊያሳዩ ይችላሉ። እዚሁ አሜሪካን ሀገር ከሚገኝ አንድ ዩኒቨርሲቲ ተመርቃ የወጣች ያኔት ጌታቸው የተባለች ወጣት ስራ ለማግኘት ተቸግራ ነበር። የወጣት ኢትዮጵያውያን ባለሙያዎች ማህበርን ከተቀላቀለች በኋላ ወደ ስራው ዓለም የመግባት እድሉን እንዴት እንዳገኘች ትናገራለች ስ በግሌ ከወጣት ኢትዮጵያውያን ባለሙያዎች ማህበር ያገኘው ጥቅም ጠንካራ የሆነ የሙያ ድር ወይም ኔትወርክ መፍጠርን ነው። እንዲሁም እኔ ያገኘውትን እድል ለሌሎች መልሼ የማካፍልበት የበጎ ፈቃድ አገልግሎት እድል መመቻቸቱም ጭምር። የሰጡኝ የተለያዩ ስልጠናዎች ጠቅመውኛል። ለአብነት የስራ ዓለም ጉዞዬን ሊያቃኑ የሚችሉ ለቃለ መጠይቅ እንዴት መዘጋጀት እንዳለብኝ፣ እንዴት ከአንዱ የስራ መስክ ወደ ሌላው መሻገር እንዳለብኝ አሰልጥነውኛል። ለገነነ ገነነ ካሳ የተባለች ወጣትም ከሁለት ዓመታት በፊት ነበር የወጣት ኢትዮጵያን ባለሙያዎች ማህበርን የተቀላቀለችው። ከተማረችው የትምህርት መስክ በተጨማሪ የማኅበሩ አባላት በሰጧት ስልጠና በመታገዝ የመጀመሪያ ስራዋን አግኝታለች። በአሁኑ ሰዓት በአንድ ተቋም ውስጥ ዳታ አናሊስት ሆና እየሰራች ነው። አብዛኛው ኢትዮጵያዊ ማህበረሰብ ትናንሽ ስልጠናዎችን በመውሰድ አሁን ካለበት ከፍ ወዳለ ደረጃ ሊሸጋገር የሚችልባቸው እድሎች በርካታ ናቸው ትላለች። አንዳንድ ስራዎች አሜሪካ ሀገር ውስጥ ብዙ ዲግሪ ምናምን የማይጠይቁ ስራዎች አሉ። ለምሳሌ ኢቨን አይቲ ውስጥ አንዳንድ ትንንሽ ኮርስ እየወሰድክ ልታድገባቸው የምትችሉ ኦፖርቹኒቲዎች አሉ። ግን ብዙ ህብረተሰቦቻችን ጥሩ ደረጃ ላይ አይደለም። ግን አይቀየርም ማለት አይደለም። ትንንሽ ኮርሶች ቢወስዱ፣ ሰው ቢጠይቁ፣ ሁላችንም የምናውቀውን ነገር ሼር ብናደርግ ጥሩ ደረጃ ላይ እንደርሳለን ብዬ ነው ማስበው። የወጣት ኢትዮጵያውያን ባለሙያዎች ማህበር የተመሰረተበትን አምስተኛ ዓመት ሲያከብር በዋይት ሀውስ በበይነ መንግስታት ጉዳዮች ቢሮ የህዝብ ተሳትፎ የፕሬዚደንቱ ልዩ አማካሪ የሆኑት ኢትዮጵያዊው አቶ ዮሐንስ አብርሃ የዕለቱ የክብር ተናጋሪ ነበሩ። ማህበረሰባችን በቁጥር እየጨመረ መጥተዋል ያሉት አቶ ዮሐንስ ለሀገሪቱ የምናበረክተው ድርሻም ከፍ እያለ ነው ብለዋል። ወጣት ኢትዮጵያውያን ባለሙያዎች ማህበር ኢትዮጵያዊ የሆኑ መረጃዎች ብቻ ሊገኙበት የሚችል ድረገጽ በመገንባት ላይ እንደሆነ ተናግረዋል። የኢትዮጵያ ማህበረሰብ ማዕከል በዋሽንግተን ዲሲ መገንባትና ኢትዮጵያዊ ባንክ መመስረት ከወደፊት ህልሞቹ መካከልም ይገኙበታል። ለዶይቸ ቬለ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ